Dabu su da nuskaka wannan katamawa ka juba auroplanta biya በተነሳ በጥቂት ጊዜ ውስጥ አንድ አውሮፕላን ተከስክሶ በውስጡ የነበሩ ቢያንስ ሰላሳ ሁለት ሰዎች መሞታቸው ተሰምቷል። ከአደጋው የተረፈ አንድ ልጅ ብቻ አግኝተናል ሲሉ ባለስልጣናት አስታውቀዋል። በዘገባዎች መሰረት ሩሲያ ሰራሹ አንቶኖቭ የእቃ ጫኝ አውሮፕላን ዛሬ ረቡ የተከሰከሰው ከማኮብኮቢያው ኮበያው ሜዳ 800 ሜትር ብቻ ርቀት ላይ እንደደረሰ ሲሆን ጥቅጥቁ የነጭ አባይ ወንዝ ዳርቻ ደን ላይ ላይ ነው የወደቀው፣ ተብሏል። በአደጋው የሞቱት ሰዎች በሙሉ አውሮፕላን ውስጥ የነበሩ ተሳፋሪዎች ይሁኑ ወይም በወደቀበት ሰዓት መሬቱ ላይ የነበሩ ይኖርባቸው እንደሆን ለጊዜው የታወቀ ነገር የለም።